The voice of America. Be away. Yeh ya America drums. Radio Tabiano. ጤና ይስጥልን እሁድ የካቲት 26 2009 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የምናቀርበው አስተያየትና አንዳንድ ተግባር ሁለት አይነት ነው። አንደኛው ታሪኩን ብቻ ማስታወስ፣ የታሪኩን ሁኔታ በሆነው ዘዴ መግለጽ፣ ሌላው ደግሞ ለፍትህ መቆም ፍትህ እንዲገኝ የኢትዮጵያ ክብር እንዲከበር እንዲገኝ ማድረግ ይሄ ነው። አቶ ኪዳኔ አለማየሁ የዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ዳይሬክተር ናቸው። እርሳቸውና ሌሎች ምሁራን ስለ ቫቲካን ስለ ኢጣሊያና ስለ ኢትዮጵያ ይነግሩናል። ሌሎችም ተቆርቋሪዎችን ይዘናል። በዚህ በአጭር ጊዜ ውስጥ በተለይ በተለይ እኔ በወሳኝ ሰዓት ላይ ነው ደግሞ የደረሰልኝ። በቃ አስፈላጊ በሆነ ለትምህርቱም ክፍያ ለሌሎቹም ወጪዎች በቃ ወሳኝ በሆነ ሰዓት ስለደረሰልኝ እጅግ በጣም ደስተኛ ነኝ። ልባዊ ምስጋና ነው የማቀርበው። መቼስ እግዚአብሔር ይስጥልኝ ከማለት በላይ ምንም የለም። ድርቧ ደበበ በአዲስ አበባ ዩኒቨርሲቲ በአማርኛ ስነ ጽሁፍና ፎልክሎር ትምህርት ክፍል የዶክትሬት ዲግሪዋን ስራ እያጠናቀቀች ትገኛለች። አነጋግረናታል። አዘጋጅና አስተናጋጆች ጽዮን ግርማና ሰሎሞን አባተነን አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ከራሻ ጋር በምርጫ ዘመቻ ወቅት የተደረጉ ግንኙነቶችን አስመልክቶ በሚደረገው ማጣራት የቀድሞ ፕሬዚዳንት ባራክ ኦባማ አስተዳደር የምርመራ ስልጣኑን ያለ አግባብ ተጠቅሞ እንደሆነ እንዲጣራ ጠየቀ። ፕሬዚዳንት ዶናልድ ትራምፕ ምንም አይነት ማስረጃ ሳያቀርቡ ፕሬዚዳንት ኦባማ የስልክ ግንኙነቴን ጠልፈዋል ሲሉ ተናግረዋል። ይህም የሆነው በትራምፕ ሕንፃ ዋና ጽህፈት ቤታቸው እንደነበረ አዲሱ ፕሬዚዳንት ተናግረዋል። የዋይት ሃውስ ቃል አቀባይ ሾን ስፓይሰር በምርጫው ሂደት ፖለቲካዊ ጣልቃ ገብነት የታየባቸው ምርመራዎች በዘገባዎች መታየታቸው ጥቅስ ረፍት የሚነሳ ነው ብለዋል። የቀድሞ የደህንነት መስሪያ ቤቱ ኃላፊ ጄምስ ክላፐር የትራምፕ የስልክ ግንኙነቶችን ለመጥለፍና በእጩነታቸው ጊዜም ሆነ ከተመረጡ በኋላ ምርመራ አልተደረገም ብለዋል። የዩናይትድ ስቴትስ ኮንግረስና መንግስት ራሻ በአሜሪካ የምርጫ ሂደት ላይ ሚና ከነበራት ምርመራ እያካሄዱ ነው። በዚህ ሳምንት ጠቅላይ አቃቤ ሕግ ጄፍ ሴሽንስ በዩናይትድ ስቴትስ የራሻ አምባሳደር ጋር ሁለት ጊዜ ተገናኝተው ይህንን በስልጣን ማጽደቂያ የሸንጎ ግምገማ ላይ ይፋ አላደረጉም በሚል ትችት ስለበዛባቸው የዩናይትድ ስቴትስ ከምርጫ ሂደቶች ጋር ተያይዞ በራሻ ላይ ከምታደርገው ማጣራት ራሳቸው እንደሚያገሉ ይፋ ማድረጋቸው ይታወሳል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሰኞ እለት አዲስ የጉዞ እገዳ የሚጥል ፕሬዚዳንታዊ ትዕዛዝ እንደሚፈርሙ ይጠበቃል። ከዚህ ቀደም ከሰባት የሚበዙ ሙስሊሞች ከሚኖሩባቸው ሀገሮች የሚመጡ ሰዎች ላይ የጣሉት የጉዞ እገዳ በፍርድ ቤት ውድቅ እንደሆነባቸውም ይታወቃል። የአሶሺየትድ የዜና ምንጭ አዲሱ እገዳ የኢራቅን ዜጎች እንደማይመለከት ዘግቧል። የትራምፕ አስተዳደር የሽብር ስጋት እንዳለው ገልጾ ለውሳኔው የሚያነሳሳው ይሄ እንደሆነ ሲያስረዳ፣ ተቃዋሚዎች ግን ኢ ህገ መንግስታዊ ነው ሲሉ ይተቹታል። በኢራቅ በዩናይትድ ስቴትስ የሚታገዘው የሀገሪቱ ጦር የሞሱል ከተማን ሙሉ በሙሉ ከእስላማዊ መንግስት ነኝ የሚለው ቡድን ነጻ ለማድረግ ጥቃት ጀምሯል። የኢራቅ ባለሥልጣናት በዛሬው ዕለት በምዕራባዊ ሞሱል በርካታ መንደሮችን በቁጥጥር ስር መዋላቸውን ተናግረዋል። ግጭቱን በመሸሽ በሺዎች የሚቆጠሩ የከተማይቱ ነዋሪዎች መሰደድ ጀምረዋል። የዩናይትድ ስቴትስ ተዋጊ አውሮፕላኖችና ሰው አልባ ተንሳፋፊ ድሮኖች በየመን ተጠርጣሪ የአልቃይዳ የሽብር ቡድኖች ላይ ድብዳብ አካሄዱ። ዘመቻው በአጠቃላይ ለምዕራባውያን የጸጥታና ደህንነት ስጋት በሚጋርጡ ሸማቂዎች ላይ የተያዘ መጠነ ሰፊ ወታደራዊ ጥቃት አካል መሆኑን የዩናይትድ ስቴትስ የመከላከያ መሥሪያ ቤት ባለሥልጣናት አስታውቀዋል። ጥቃቶቹ ሐሙስ ዕለት የጀመሩ ሲሆን ትናንት ማለዳም ቀጥለዋል። አብያን ባይዳ እና ሻቧ ግዛቶች የአየር ድብደባ እናውጧቸዋል። የአየር ጥቃቶቹ ያተኮሩት በአረብ ባሕረ ሰላጤ የሚንቀሳቀሰው የአልቃይዳ የሽብር ቡድን የጦር መሳሪያ ማዕከሎች፣ መንገዶችና ወታደራዊ እዝ ጣቢያዎችን ያካትታል ተብሏል። የየመን ባለሥልጣናት እንደሚሉት የዩናይትድ ስቴትስ እግረኛ ወታደሮች በጥቃቱ ተሳትፈዋል። ከአልቃይዳ ተዋጊዎች ጋር የተኩስ ልውውጥ ተደርጓል ሲሉም የአሜሪካ ጦር ግን መረጃው የተሳሳተ ነው እግረኛ ወታደሮች አልነበሩም ብሏል። በስተመጨረሻ በደቡባዊ ዚምባብዌ በተደጋጋሚ የሚከሰቱ የጎርፍ አደጋዎች 246 ሰዎችን ሲገድሉ ወደ 2000 የሚጠጉን ከታህሳስ ወር ጀምሮ ቤት አልባ ማድረጉን የሀገሪቱ መንግሥት አስታወቀ። በምጣኔ ሀብት ድቀት የምትሰቃየውን ሀገር የሚመራውና ካዝናው የተራቆተው የሮበርት ሙጋቤ መንግሥት የዓለም አቀፉ ማህበረሰብ የእርዳታ እጆቹን እንዲዘረጋ ተማጽኖ አቅርበዋል። በጎርፉ የተነሳ መንገዶችና ድልድዮች ከጥቅም ውጭ በመሆናቸው በአደጋው ለተጠቁ እርዳታ ማድረስ አስቸጋሪ መሆኑን የዚምባብዌ ባለስልጣናት ተናግረዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 26 209 ዓ ም ምሽት ፕሮግራም ነው። ወደ ቴዲ አፍሮ ኮርኩም አፍሪካ ዜማ ወደ ኋላ እንመለሳለን። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። የከትናንት በስቲያው ሐሙስ የአድዋ ድል ተከበረ። ከአድዋ ድል በኋላ አርባ ዓመታትን ቆጥራ ጣሊያን በፋሽስት መንግሥቷ የተቀነባበረ ወረራ በኢትዮጵያ ላይ ፈጽማ አዲስ አበባን በያዘች ሰሞን አብርሃ ደቦጭና ሞገስ አስገዶም የሚባሉ ሁለት ኢትዮጵያውያን ወጣቶች በወራሪው ጦር አዛዥ ሮዶልፎ ግራዚያኒ ላይ የግድያ ሙከራ ባደረጉ ጊዜ በአድራጎቱ የተቆጣው ግራዚያኒ በአንድ ጀንበር ከሰላሳ ሺህ በላይ ኢትዮጵያውያን ጨፍጭፏል። በአምስቱ የወረራ ዘመናትም ብዙ ሕይወት ጠፍቷል። ብዙ የኢትዮጵያ ንብረት ወድሟል፣ ተዘርፏልም። በወቅቱ ቫቲካን ለጣሊያን ጦር ቡራኬ ሰጥታ ሸኝታለች የሚሉ በተለያዩ የዓለም አካባቢዎች የሚገኙና የሚንቀሳቀሱ ኢትዮጵያውያን ቫቲካን ይቅርታ እንድትጠይቅና ጣሊያንም በቂ ካሳ እንድትከፍል እየጎተጎቱ ይገኛሉ። እነዚህ ተቆርቋሪ ኢትዮጵያውያን ዓለም አቀፍ ኅብረት ለፍትሕ የኢትዮጵያ ጉዳይ የሚል ድርጅት አቋቁመው እየተንቀሳቀሱና እየተሟገቱ ናቸው። ዳላስ ከሚገኙት የኅብረቱ ሊቀመንበር አቶ ኪዳኔ አለማየሁ ከአዲስ አበባ የጥንታዊት ኢትዮጵያ አርበኞች ማኅበር ሊቀመንበር ከሆኑት ከልጅ ዳንኤል ጆቴ መስፍን በኦሃዮ ዩኒቨርሲቲና የኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ከሆኑት ከዶክተር ብሩክ አይሉና በዋሽንግተን ዲሲና አካባቢዋ የሕግ ባለሙያ ከሆኑት ከአቶ ፍጹማቻ ሚልህ ጋር የጀመርነውን ውይይት ዛሬ እንቋጫለን። ልጅ ዳንኤል ጆቴ ማኅበራቸው በኅብረቱ እንቅስቃሴ ላይም ተቃውሞ እንደሌለው ባለፈው ዝግጅታችን ላይ ገልጸዋል። ለመሆኑ ኅብረቱ ሥራውን የሚያከናውነው እንዴት ነው? ዳይሬክተሩ አቶ ኪዳኔ ይቀጥላሉ። አመሰግናለሁኝ። እንግዲህ መሰረታዊ የሆነ ጥያቄ ነው አቶ ሰለሞን ያነሳኸው፣ እና መጀመሪያ ማለት ነው እፈልገው ልጅ ዳንኤል እኛ ማህበር የሚያከናውነውን አንቃወም በማለታቸው በእውነቱ ከልብ ላመሰገን እፈልጋለሁ። እና ዋናው ጉዳይ እንደሚታየኝ አሁን በኢትዮጵያውያን ስለዚህ ስለ ፋሽቶች ስለፈጸሙብን ግፍ የምናቀርበው አስተያየት እና አንዳንድ ተግባር ሁለት አይነት ነው። አንደኛው ታሪኩን ብቻ ማስታወስ የታሪኩን ሁኔታ በሆነው ዘዴ መግለጽ፣ ሌላው ደግሞ ለፍትህ መቆም ፍትህ እንዲገኝ የኢትዮጵያ ክብር እንዲከበር እንዲገኝ ማድረግ ይሄ ነው። እንግዲህ ለዚህ ጥሩ ምሳሌ ማደርጋት ሊቢያን ነው። ሊቢያ ሰላሳ ሺህ ሰው ነው የተጨፈጨፈባት እና ጣሊያዊ ናቸው ጨፍጫፊ እንደውም ግራዚያኒ ጭምር ነው እዛ ወንጀል የፈጸመው ነገር ግን እነሱ ባደረጉት ጥረት የጣሊያን መንግስት አምስት ቢሊዮን ዶላር ለመክፈል ተስማምቷል። እና እንግዲህ እንደዚህ የመሳሰሉ አሁን እነ ኬንያ እነ ኢንዶኔዚያ እንደ የመሳሰሉ ሀገሮች ተመሳሳይ ይቅርታ እየተጠየቁ ተገቢው ፍትህ እንዲገኝ አድርገዋል። ጥያቄው እኛ ኢትዮጵያውያንስ የሚለው ይነሳል። በኢትዮጵያ ላይ ደግሞ የተፈጸመው የሰው ጭፍጨፋ ብቻ ሳይሆን ብዙ የንብረት ዝርፈ የሁለት ሺህ ቤተክርስቲያን አምስት መቶ አምስት ሺህ ቤት፣ ሌላም ሌላም ነገር የተከናወነውን ሁሉ እንዳልሆነ መርሳት አይቻልም። የጂኖሳይድ ደግሞ ይህንን አቶ ፍጹም ከኔ የበለጠ የሚያውቀው ነገር ነው። ጊዜ ገደብ የለውም። ከመቶ አመት በፊት ነው ከሰማንያ በፊት ማለት አይቻልም። እነ ናሚቢያ ከመቶ አመት በላይ ነው እና አርሜኒያ እንደዚሁ ነው። ነገር ግን ለፍትህ ይታገላሉ። እና አሁን ትልቁ መሰረታዊ ጥያቄ የእኛ ምሁራን ታሪኩን ብቻ ነው የምትዘበዝቡት፣ ወይስ ለፍትህ መቆሙንም ትኩረት ሰጥታችሁ ለአገር የሚበጅ ነገር ትሰራላችሁ የሚለው ይሄ ጥያቄ ነው ፊታችን ተደቅኖ ያለው። እና ያንን መመለስ ከቻል ማንም ሊያቆመን የሚችል የለም። የጊዜ ጉዳይ ነው እንጂ ጣሊያንም የሚፈለግባትም ግዴታ መወጣት ይኖርባታል። ጥሩ አነሱ። አሁን መጨረሻ ላይ እንደውም ይህንን ጉዳይ እስቲ ከዓለም አቀፍ ሕግም ከታሪክም ከዲፕሎማሲውም አኳያ ትንሽ ደግሞ እንድንፈትሸው ፍላጎት ነበረኝና አቶ ኪዳኔ ባነሱት መሰረት እዚህ ጋር ዶክተር ብሩክንና አቶ ፍጹምን መጋበዝ እፈልጋለሁኝ። በዚህ ላይ ሁለታችሁ ጠለቅ ያለ እውቀትም ምርምርም ያላችሁ ሰዎች ስለሆናችሁ እስቲ ትንሽ ፈተሽ ፈተሽ አርጉ ይህንን ነገር አንደኛ ከዓለም አቀፍ ሕግ ጋር ይሄ ጥያቄ ምን ያህል ተቀባይነት ይኖረዋል? ከመደበኛው ህግስ አኳያ እንዴት ነው የሚታየው? አንዳችሁ ልትገቡ ትችላላችሁ፣ ዶክተር ብሩክ ወይም አቶ ፍጹም። እሺ እኔ ልግባ። እሺ ዶክተር ብሩክ አመሰግናለሁ። ከዓለም አቀፍ አኳያ እንዲህን የመሰለ በደል እስከ ጄኖሳይድ ድረስ የተለያየ ደረጃ ያለው በደሎች ሲፈጸሙ የመጠየቅ መብት አለ፣ የመታየትም መብት አለ። ለምሳሌ ያህል በናዚ ጀርመን የተፈጸመውን ያው የምናውቀው ነገር ነው፣ መድገም አያስፈልግም። በአንደኛ ደረጃ ሁለተኛ ደረጃ በደል የፈጸሙ ሀገራትን ደግሞ የተበደሉ የመጠየቅ መብት አላቸው እንደ ሶቨረን መንግስታቶች። ለምሳሌ የቅርቡ አቶ ኪዳኔ ውሳኔ መካክተውታል። እንግሊዞች በማው ማው ንቅናቄ ጊዜ ኬንያ የፈጸመ በደል አለ፣ ብዙ ሰው አልቋል። ያንን ከብዙ ጣረግ በኋላ ይቅርታ መጠየቅ ደረጃ እና ካሳን በመስጠት ደረጃ ደርሰዋል። ይህም በቅርብ አመታት ነው የተፈጸመው። ሌላው ምሳሌ ሀገር የምንወስደው ኔደርላንድስ ማለት ሆላንድ ወይም ደችዎች ኢንዶኔዥያ በነበሩ ጊዜ ይሄ ነው ማይባል አትሮሲቲስ በጣም ከፍተኛ አሰቃቂ በደሎች ብዙ ብዙ ስለ አለቀበትም ፈጽመዋል። እዛ ኮሎኒ አድርገው ይዘው ነበርና እነሱም መጨረሻ ላይ ተቀብለዋል የፈጸሙትን እና ይቅርታ አስተላልፈዋል እና የመደረግ ሁኔታ አለ። ይህን ካልክ በኋላ እንግዲህ አንድ የእኛን እንደው መለስ እየዳ ይፈቀድልኝ ይሄ ጉዳይ ትልቅ ጉዳይ ነው። ዓለም አቀፍ ህብረት ለፍትህ ጉዳዩን አንቀሳቅሶ ተነስቶ እና ቶኪዳን ያለማየው የሚመሰገኑ ናቸው የግል ያስተያይበት ጉዳዩ ግን ከስፋቱና ከጥልቀቱ የተነሳ የኢትዮጵያ አርበኞች ማህበርም መሳተፉ ተገቢ ነው። የሚመለከተው አካል ነው፣ ባላደራም ነው። ሁለቱ ብቻ ሳይሆን ሰፊ ሰፊ እንቅስቃሴ የሚጠይቅ ይመስለኛል። እንደገና ይህን የምለው ለምንድን ነው? ነን ፕሮፊት ድርጅቶች ናቸው እነሱ። ይህን ጉዳይ መግታት ብቻቸውን የሚያስችላቸው አይመስለኝም። ምሁራኑም ህብረተሰቡም ሁሉ ተደጋግፎ በመንግስትም ደረጃ መሄድ ያለበት ይመስለኛል። ጣሊያንና ቫቲካንም ደግሞ እየቀላቀልን ሳይሆን እየለየን ብናይ ምናልባት ይጠቅማል በሚል ይህን ማንሳት ፈልጋለሁ። ለተደረገው ጥቃት ተጠያቂ ጣሊያን ናት። እንግዲህ የቫቲካን ጉዳይ የሚነሳው ምንድን ነው? እስከ ቡራት የመስጠት ድረስ የደርሳ ተባባሪ ሆናለች በሚል ነው። ጣሊያን መንግስት ናት። በመንግስትነቷም መጠየቅ አለባት። ካሳ መስጠት አለባት። ለነገሩ አልጠቀመም እንጂ ቆቃዳ ምንም መስራት፣ መደገፍ፣ መሳሰለውን ነካ ነካ የጣሊያን መንግስት በወቅቱ አድርገዋል። ግን ያ በቂ ነው በቂ አይደለም፣ የሚል ጉዳይ አለ። እኔ በግሌም በቂ ነው ብዬ አልወስደውም። እንግዲህ ይሄን ጉዳይ የሚከታተል ማን ነው? ወቅቱ ያለው ኢትዮጵያ መንግስት ነው በዓለም አቀፍም ሁኔታ መሳ ለመሳ ስለሆኑ በመንግስት ደረጃ በሰፊ በጥልቀት መከታተል ኃላፊነት ያለበት። ቫቲካንም በተመለከተ አቶ ሰለሞን ቫቲካንም ራሷን ችላ ካቶሊክ ቤተክርስቲያን በሀገር ደረጃ መቆጠር ጀምራለች። ይህም እንግዲህ ከዘጠኝ መቶ ሀያ ዘጠኝ ፌብሩዋሪ ጀምሮ ነው። ይህም እንግዲህ ላተርን ትሪቲ ይባላል። በላተርን ውል መሰረት በጊዜው የጣሊያን ስርአትና መሪ የነበረው ቤኒቶ ሞሶሎኒ የፋሽስቱ መሪ የካቶሊክን ቤተክርስቲያን ሙሉ ክብርን ሳንረሳ ካቶሊክ ቤተክርስቲያን እንደ መንግስት አርጋ ለመቁጠር ሞሶሎኒ ወስኖ ይሄም እንግዲህ የካቶሊክን ቸርች ቤተክርስቲያን ቡራቴና ድጋፍ ለማግኘት ነው። ለአቀደው አላማ እንዲሳካለት እንደምናውቀው ሚውቹዋል የሆነ ኢንትረስት ሁለቱም አካላት በዛ መሰረት ተቀራርበው እንደ መንግስት አውቋቸው በላተራን አግሪመንት መሰረት አውቃችኋለሁ በሚል እስከ ዛሬ ድረስ እንግዲህ ቫቲካን ቤተክርስቲያኑም ናት፣ መንግስትም ናት። ይሄን መርሳት የለብንም። ስለሆነችም አቶ ሰለሞን የመጠየቅም የመመለስም ካሳ የመስጠትም ሁኔታ እንግዲህ ይመጣል ማለት ነው። ስለዚህ ቫቲካንን በተመለከተ መንግስት ለመንግስት ባለው ግንኙነት የኢትዮጵያ መንግስት ከጣሊያንም ጋር የኢትዮጵያ መንግስት ከቫቲካንም ጋር የመሳሰለውን ግንኙነት በተዋረድ ማንቀሳቀስ ያለበት ይመስለኛል። ከዛ በተረፈ ግን እንዳለም አቀፍ ይህን ጉዳይ በተቆርቋሪነት ተነስተው ማድረጋቸው ተገቢና ትክክል ነው። የአባቶቻችን የአያቶቻችንም ቅርስ የሆነ እነ ልጅ ዳንኤል የሚመሩት ድርጅት የአገኞች ማህበርም ይህን ተከታትለው ማስፈጸም ኃላፊነትም ተግባር አለባቸው፣ ይጠብቅባቸዋል። በተጨማሪ ደግሞ ብዙ ኢትዮጵያውያን ድርጅቶች ከግለሰብ ምሁራን ጀምሮ እስከ ሌሎችን ተባብረው በህብረት የሚፈጸም ጉዳይ ነው። ምክንያቱም መጨረሻ አጤነት ገዴ መንግስት ነው የሚወስነው። የቫቲካን መንግስት ይወስናል። የጣሊያን መንግስት ነው የሚወስነው። ካሳም ብንል አፖሎጂም ይቅርታን ብንል ያ የሚመጣው በማን ነው? በአንድ ጣሊያን ግለሰብ በአንድ በጣሊያን ድርጅት ማህበር ሳይሆን በመንግስት ነው ይቅርታ የሚጠይቅ ኦፊሻል። ስለዚህ መንግስቶች ላይ ብናተስርር ነው የሚል አስተያየት ለመስጠት። እሺ፣ አመሰግናለሁ ዶክተር ብሩክ እንግዲህ በኢትዮጵያ መንግስት በኩልም ያለው አስተሳሰብ ምን እንደሆነ ለመጠየቅ ለማወቅ ጥረት አደርጋለሁ የሚመለከታቸውን አካላት። እኔ መጨመር የምፈልገው። እሺ ይቀጥሉ፣ አቶ ፍጹም። እንግዲህ እንደ ጠበቃም ነው እንግዲህ እኔማ ይሄን ነገር እና አንድ ሰው ጋር በደል ከደረሰበት ያ ሰው ያንን በደል መብቱን የሚያሰብግባቸው ፎርሞች አሉ። አገርም አሁን እንደ አገር ነው እንግዲህ ኢትዮጵያን እኔ አንተ ብቻ ሳይሆን ኢትዮጵያን የሚወክላት እውነተኛ የኢትዮጵያ መንግስት መኖር አለበት። ይሄን ደግሞ ሊያደርግ የሚችለው መንግስት ነው፣ ግለሰቦች አይደሉም። ስለዚህ እንደ መንግስት መንግስት ጠንካራ ከሆነ መንግስት የራሱን ዜጎች ሀገሩን፣ ታሪኩን የሚያስጠብቅ መንግስት ካለ ያንን በዓለም አቀፍ ፍርድ ቤትም ሊያቀርብ ይችላል፣ በሁለትዮሽ ግንኙነት ውስጥም ሊያቀርብ ይችላል። በአጠቃላይ ያንን ኢትዮጵያንን የሚወክል መንግስት ይሄን ነገር ግብ ማድረስ አለበት። በጣም አምባገነን የተባለው እና በሕይወት የሌለው ጋዳፊ እንኳን ለህዝቡ አምስት ቢሊዮን ዶላር አስገኝቷል ማለት ነው እና ምንድን ነው ምንም እንኳን ቆቃን እንደ ካሳ ብትከፍልም ጣሊያን በአካባቢው ላይ ያደረሰችው በደል ማለት የተወረወሩት ቦምቦች እና ሌሎቹም በአካባቢ ጥበቃ ጋር ያደረሱት በደል ማለት ኢንቫይሮመንታል ዳሜጁ የአገሪቱን ሀብት በመዝረፍ ማለት ተመልሰው የማይገኙ ንብረቶች ተዘርፈዋል። ተመልሰው የማይገኙ የኢትዮጵያን እንቁ ልጆች ሞተዋል። ለዛ ለዛ የተከፈለው ካሳ በቂ አይደለም እና ይሄ ይሄ ነው የተባለ ገደብ የለው ምሳሶፍ ሊሚቴሽን የለውም። ስለዚህ ጠንካራ መንግስት የሀገሪቱን ሉዓላዊነት የሚያስጠብቅ ሀገሪቱ ሕዝብና ታሪክ የቆመ መንግስት ያለምንም ጊዜ ገደብ እነዚህ ነገሮች በሁለትዮሽ ግንኙነትም በፍርድ ቤትም የማስጠበቅ ሳሳ የማስገኘት መብት አለው እና የዓለም አቀፍ ሕጉም ይፈቅዳል። እየተጻፈውም ሕግ ማለት ነው። ጣሊያን ራሷ የፈረመች ከሁለተኛ የዓለም ጦርነት በኋላ የነበረው ከዛም ደግሞ የዓለም አቀፍ የልምድ ሕግ ማለት ካመን ሎውም ይፈቅዳል። ይሄ እና ይሄ ነገር የተቋጨ አይደለም። ይሄ ነገር ያለቀ አይደለም። የሚፈጠረው ኢትዮጵያዊ ከኛ እድሜ በታችም ያለው ከዛም በላይ ያለው ይሄንን ነገር ዝንት አለም መቀጠል አለበት። ጣሊያን ለዚህ ይቅርታ ጠይቃ፣ ቫቲካን ለዚህ ይቅርታ ጠይቃ፣ ኢትዮጵያ ላይ ለደረሰው በቂ ካሳ ካምፐንሴሽን እስከ መስከፍል ድረስ ኢትዮጵያን ይሄን ነገር መቀጠል አለባቸው። አንድ ድርጅት ወአንድ መንግስት አያቆመም፣ ግን ይህንን ሊያደርግ የሚችለው መንግስት የሚባል ነገር ስላለ በአጠቃላይ በአለም ላይ መንግስትን ያህል ሊያደርግ የሚችለው አሁን ያለው የኢትዮጵያ መንግስት ይሄን ያረጋል የሚል ሀሳብም ፍላጎትም ያለው አይመስለኝም። ግን ወደፊት ወደፊት አንድ ቀን ኢትዮጵያን የሚፈጥሩት መንግስት የኢትዮጵያንን መብት የኢትዮጵያን ሉዓላዊነት፣ የኢትዮጵያን ታሪክ የሚያስጠብቅ መንግስት ሲመጣ ግን ይሄን ነገር ይቀጥላል ይሄን ነገር ለዚህ ይፋለማል ብዬ አስባለሁ። እሺ አቶ ፍጹም አመሰግናለሁኝ። መቼም ይቅርታ የመጠየቁ ነገር ከክብርም አኳያ ለኢትዮጵያውያን ትልቅ ዋጋ የሚኖረው ይመስለኛል። ያንን ሁኔታ እንደ ጥፋት እንደ ወንጀል አምኖ ጥፋት ነው ብሎ መደንገግም አንድ ሌላው ትልቅ የሞራል ክፍያ ነው። ከዛ ውጭ ግን በቁስ ደረጃ በገንዘብ ደረጃ ይሄንን ያህል ካሳ ይገባዋል የኢትዮጵያ ሕዝብ ወይም በዚህ በደል ለደረሰባቸው ብላችሁ ያወጣችሁት ተመን ወይም ስሌት አለ አቶ ኪዳኔ? ይሄ ጥሩ ጥያቄ ነው። በማህበራችን በኩል ያንን ለማለት አልፈለግንም እኛ የመረጥ ነው አሁን እቅዶች አሉን። አንደኛው እቅዳችን ይህንን በኢትዮጵያ ላይ የተፈጸመውን ሰፊ አሰቃቂ ግፍ በጥልቀት አጥንተን አንድ ባንድ አንዳንዱ ሊመለስ የሚችል ነገር ነው፣ ለምሳሌ የተዘረፈው፣ አንዳንዱ ደግሞ አቶ ፍጹም ቅድም እንዳለው ሊመለስ የማይችል ያንን ሁሉ በደንብ ግራቀኙን ተመልክተን መዝነን ይህን ያህል ነው ለማለት በሚቀጥሉት ወራት ውስጥ እንዲህ አለ ጥልቅ የሆነ ጥናት ለማከናወን ከዛ ያ ጥናቱ ከተጠናቀቀ በኋላ አንድ ዓለም አቀፍ ጉባኤ ወይ ዋሽንግተን ዲሲ ወይ አንዱ ቦታ አከናውነን በዛ ተገቢ የሆኑ ምሁራን፣ አንዳንድ ድርጅቶችም ዩኒቨርሲቲዎችም እንደ ጄኖሳይድ ኢንተርናሽናል እና አምነስቲ ኢንተርናሽናል የሚሳተፉበት ጉባኤ ለማከናወን አቀደናል። በዚያ መሰረት ነው ምን ያህል እንደሚሆን። ቅድም ምሳሌ እንደጠቀስኩት ፈረንሳ የሊቢያ አምስት ቢሊዮን ነው፣ ጣሊያኖች የመደቡላቸው። አርሜኒያ የሚጠይቁት ሶስት ትሪሊየን ነው እና ለኢትዮጵያ ተገቢ የሆነ የሚለው እንዲሁ ዝም ብሎ በመላምት ሳይሆን በጥልቀት በጠጠና በሕግም በሌላም በኩል አስተማማኝ የሆነ ሂደት ተከትሎ የተመኑ እንዲዘጋጅ ነው። በዚያ ሂደት ላይ ነው ያለ ነው እና ከዚያ በኋላ ነው በእውነት በትክክል ይህን ያህል ነው ማለት የምንችለው። ለዚህ ሁሉ እንቅስቃሴያችሁ የሰፋ የኢትዮጵያውያንም ይሁን የኢትዮጵያውያን ወዳጆች ድጋፍ አስፈላጊ ነው እና ፊርማ ለማሰባሰብ እየጀመራችሁ ጥረት ምን ላይ ደርሷል? አዎ ይሄ እንግዲህ አሁን ዋናው የፊርማ ማሰባሰቡ የሚያተኩረው በቫቲካን የኢትዮጵያን ሕዝብ ይቅርታ ጠይቅ የሚለው ነው። ደግሞ ቫቲካን የኢትዮጵያን ሕዝብ ይቅርታ ጠይቅ የምንለው እንዲሁ ለይቅርታ ብቻ ሳይሆን ቫቲካን በዓለም ካሉት ሀያላን መንግስቶች አንዷ ነች እና ከአንድ ቢሊዮን ሕዝብ በላይ ተከታይ ያላት ነች እና ፖፕ ፍራንሲስ አንድ ነገር ሲሉ ተሰሚነት አላቸው። የኢትዮጵያን ሕዝብ ይቅርታ ቢጠይቁ በሩንም መስኮቱን የሚከፍት ነው እና ያንን በማወቅ ድረገጻችን ላይ እንደገና ግሎባል አላያንስ ፎር ኢትዮጵያ ዶት ኦርግ ነው። ሰዎች እንዲፈርሙ ደጋፊዎች እንዲፈርሙ ብለን እስካሁን ድረስ የተፈረመው አራት ሺህ ዘጠኝ መቶ ገደማ ነው። እና ይሄ በጣም በጣም አነስተኛ ነው። እኛ የምንፈልገው መቶ ሺህ እንዲሆን ነው። እና አንድ መቶ ሚሊዮን ያላት ኢትዮጵያ እንዴት አድርጎ ይህን ያህል መፈረሚያ ያቅጣል የሚያሰኝ ግን፣ ዋናው ምክንያት ያለው ግንዛቤ እና ትኩረት በጣም መለስተኛ በመሆኑ ነው እና አሁን በዚህ አጋጣሚ እንደ ያንን ድረገጽ በመመልከት ፊርማው በለጥ ባለ መንገድ እንዲከናወን አደራላለሁ አሳስባለሁኝ። እና ይሄ ነው ዋናው ነገር። ከዛ በኋላ እንግዲህ በህግም በኩል ጥናቱ ከተከናወነ በኋላ በህግም በሌላ የሚደረገውን እንደ ሁኔታው እናስብበታል። እኛ ግን አማራጭ የለንም። ኢትዮጵያውያን እስከሆን ድረስ ለኢትዮጵያ ክብርና ፍትህ፣ ትግላችን እስከ መጨረሻው ይቀጥላል ብለን በዚያ እየተንቀሳቀስን ነው። አቶ ኪዳኔ ግሎባል አላያንስ ፎር ኢትዮጵያ ዶት ኦርግ ለኢንተርኔትና ለኮምፒውተር ቅርበት ያላቸው ሰዎች ሊጠቀሙበት የሚገባ አድራሻ ነው ከዚህ ውጭስ ሌሎች መንገዶች አሉ እንዴ ምን ያህል ኢትዮጵያዊ ነው በእውነቱ በቀላሉ በየከተማው ያሉ አቤቱታው እዛው ላይ አለ። በማተም ሊፈርሙና ወደ ኮምፒውተሩ ሊያስገቡት ይችላሉ። ወይም ደግሞ እኛ አድራሻ አለ፣ በዛ ልከውልን እኛ ልናስገባ እንችላለን። በዚህ በዚህ ቀላል በሆኑ መንገዶች በመከተል ማከናወን ይቻላል። እንግዲህ ይሄ ፊርማ ማሰባሰብ ከተጀመረ ትንሽ ጊዜ አይደለም። እኔ እንኳን ሳስታውስ ከአምስት ዓመት በላይ የሚሆን ይመስለኛልና፣ እንግዲህ መልእክቶን እናስተላልፋለን። አቶ ኪዳኔ ውይይታችንን ወደ ማጠናቀቁ እንሂድና እስኪ ለማጠቃለያ አንዳንድ እድል ለሁላችሁም ልስጣችሁ። ዳንኤል ጆቴ መስፍን የጥንታዊት ኢትዮጵያ አርበኞች ማህበር ፕሬዚደንት፣ ሊጀምር በአጠቃላዩ ለኢትዮጵያ ህዝብና ለኢትዮጵያ እየታሰበ ያለው መልካም ነው። አሰራሩና ሂደቱ በጥንቃቄና መልክ በያዘው መልኩ እንዲቀጥል በዚህ አጋጣሚ ለእናቶ ኪዳን ነገር ፈልጋለሁ። አምስል አቶ ብሩክ የተናገሩት በጣም ክሌል እና ትክክል ሆኖ በማግኘቴ ምስጋና ያለሳቸው አቀርባለሁ። በእኛ በኩል እዚህ ያሉት ኢትዮጵያውያኖች ወይም የምናገኛቸውን ወይም በኢሜይልና በውጭ ቋንቋ መናገር የሚችሉት ጋራ በዚህ ጉዳይ ላይ በሰፊው እንደምንወያይ፣ ይህንን አቶ ኪዳኔም የሚያውቀው ይመስለኛል። በዚህ ጊዜ የተጨፈጨፈው የኢትዮጵያ ህዝቦች አዲስ አበባ ብቻ አይደለም፣ ደብረ ሊባኖስም ጭምር ነው። ያንን ህዝቡ በበለጠ እንዲያስታውሰው የካቴት አስራ ሁለት ቫለንታይንስ ዴይ ተብሎ ሲነገር የነበረውን እንዲስተካከል በማድረግ አሁን ወጣቱን በዚህ ጉዳይ ላይ እንዲሄድ እያደረግን የሆነን ድርጅት ስለሆነ እናንተም በርቱ እኛ አመሰግናለሁኝ። ልጅ ዳንኤል ጆቴ መስፍን ወደ ዶክተር ብሩክ ዞር ልበል። አመሰግናለሁ አቶ ሰለሞን፣ ይሄ በጣም ጊዜ የፈጀ ይህን ያህል አመት የቆየ መቆየት የማይገባው ነገር ነው። ነገር ግን ስኬታማ ለመሆን እኔ አሁንም እንግዲህ እንደ አንድ ምሁር ማየው ምንድን ነው ፊርማውን እንኳን ስናይ አራት ሺህ ዘጠኝ መቶ ሰላሳ አምስት ሰው ነው። ከዚህ ደቂቃ ድረስ የፈረመው እስካሁን ነው። ወንድማችንን አቶ ኪዳኔ ያቀዱት ይህን በጎ ሀሳባቸውን ይታገላሉ። ግን ሰው ናቸው። የተወሰነ ድጋፍና ኃይል ያላቸው የራስ ኑሮም አለ። ምን አለ አደንቃለሁ ጥረታቸውን። ውጤታማ የምንሆነው አጭር መንገድ አላት፣ ሾርትከት አለ። ይህም ሾርትከት ምንድን ነው እና፣ በጣም ተገቢ የሚያደርገው ለብዙ ሰው እንደማይጥመው ይገባኛል። ለብዙ ሰው እንኳን ባህል፣ አንዳንድ ሰው መንግስትን ቀርቦ ከመንግስት ጋር በግል መነጋገር እና ይህን ጉዳይ ምላሽም ኖር አልኖረ የመንግስት ፋንታ ነው። ግን እነዚህ ድርጅቶች በተለይ የአረበኞች ማህበር በቅርበት እዛ ያሉት ከመንግስት ጋር በቅርበት ተነጋግረው ጉዳዩን አስረድቶ መንግስት ባለው ሰዎች፣ ባለው ኃይል የገንዘብም፣ የሶም፣ የጥናትም፣ የምንም አቅም እስካመንበት ድረስ ሊያምንም ይችላል ይችላል የሚል ግምት አለኝ፣ ግላዊ ግምት አለኝ። ይህን ጉዳይ እዚያ ቀርቦ መሄዱ በአጭር ጊዜ ውስጥ ውጤት ያመጣል የሚል ድምዳሜ ነው ያለኝ። አዘርዋይስ ግን በግል ጥረታቸው በኢትዮጵያዊነታቸው ገንዘባቸውን ህይወታቸውን አውቃለሁ፣ መስዋዕት አድርገው የሚንቀሳቀሱ ድርጅቶች እና ግለሰቦች ሰዎች አሉ። ይሄ እንግዲህ በተበታተነ ሁኔታ ይሆናልና እንደ እውነቱን ለመናገር በዚህ ያንን ኦፕሽን ሊሞክሩትና ሌላው ቢቀር ሞክረን መልስ አጣን ቢባል የሚሻል ይመስለኛል የራሳቸውን ጥረት ይዘው ቢቀጥሉ እና መልካም እድል ለሁሉም ሁላችንም በትውልድ ኢትዮጵያኖች ነን እናዝህም ያለ ነው ይሄ ምላሽ ተገኝቶ በተለይ አፖሎጂስ ከቫቲካንም መሻት ይገባል ትክክል ነው የሚል አስተያየት ነው ያለኝ የተሰጠኝ እድል አቶ ሰለሞን በጣም አመሰግናለሁ አመሰግናለሁ ፕሮፌሰር ብሩክ አቶ ፍጹም አቻም የለ እኔ መጨረሻ ላይ የምለው ምንድን ነው ኢትዮጵያውያን ነቅተው ይጠብቁ ኢትዮጵያውያን የካቲት አስራ ሁለትን ሲያስቡ የዛን የሞቱትን ብቻ አይደለም ዛሬም ኢትዮጵያውያን የሞ ይሞታሉ በራሳቸው ሀገር በራሳቸው ዜጎች ይገደላሉ፣ ይታፈናሉ እና ኢትዮጵያውያን ይህንን ቀን የጣሊያን ጊዜ የተደረገውን ጭፍጨፋ እና አርበኞቻቸውን የሞትና ሽረት ትግል ብቻ ሳይሆን የዛሬ ኢትዮጵያን ለወደፊቱ ኢትዮጵያን ምን ማስረከብ አለብን፣ ዛሬ እኛ ጋር ምንድን ነው እየሆነ ያለው የሚለውን ሁሉ ማሰብ ይኖርባቸዋል። ምክንያቱም ኢትዮጵያ ዛሬ ያለችው እንደ ድሮ በፈረንጅ ፋሲስት አገዛዝ ሳይሆን እኔ እንዳይመስለኝ ዛሬ ኢትዮጵያ ሰብአዊ መብት የማይከበርባት በጣም የከፋ የሰብአዊ መብት ገፈፋ የሚካሄድባት አገር ናት። ስለዚህ ድሮቻችንን፣ የዘመዶቻችንን ታሪክ የተጨፈጨፉትን ብቻ ሳይሆን ዛሬስ እኛ ምንድን ነው፣ የትስ ደርሰናል፣ ወደፊትስ እንዴት እንደርሳለን፣ ሀገራችንና ሕዝባችንን እንዴት እንጠብቃለን እና ይሄ ትውልድ ያለበት ግዴታ ብዬ የማስበው የራሱን መብት ማስጠበቅና አሁን ያለችውን ኢትዮጵያ የወደፊትዋን ኢትዮጵያ አስቦ አሁን ካለችው ሳትቆረጥ ሳትቀነስ ብሎም የድሮዋን መብቷን አስከብራ እንድትኖር ለዛ እንዲተጋ ይሄ የካቲት አስራ ሁለት ማስታወሻ ይሆናል ብዬ ነው። አመሰግናለሁኝ። አቶ ፍጹም አቻሜለህ የመጨረሻውን የማጠቃለያ ሀሳብ ለአቶ ኪዳን አለማየሁ ሰጣለሁ። አመሰግናለሁ። መጀመሪያ ቪኦኤ እና ተሳታፊዎችን በእውነት በትህትና አመስገን እፈልጋለሁ። በዚህ ጉዳይ ላይ ትኩረት ተሰጥቶ መወያየታችን እና በአጠቃላይ እንግዲህ ለሀገራችን ፍትህ እና ክብር መታገል እንደሚያስፈልገን ሁላችንም የተስማማንበት መሰለኝ፣ እና ዋና ዋናዎቹ ነጥቦች አንደኛ በአሁኑ ጊዜ ያለን ኢትዮጵያውያን ታሪኩን ብቻ መናገር ሳይሆን ለፍትህ እያንዳንዳችን ግዴታ ስላለብን መታገል እንዳለብን ይህንን በእውነቷ ጠንክሬ ማሳሰብ እፈልጋለሁ። በተለይ ምሁራን ልዩ ግዴታ ያለባችሁ ይመስለኛል። ሌላው ሁለተኛው ቅድም ዶክተር ብሩክ ያነሱ ጥሩ ነጥብ ነው እና በእኛ በማህበራችን በኩል ሁሉንም የሚመለከታቸውን ማለት የዓለም መንግስትንና ቫቲካንንም፣ የአውሮፓ አንድነት ምክር ቤቱንም፣ ሌላ ሌላውን ብቻ ሳይሆን የኢትዮጵያን መንግስትም እዚያ ውስጥ ካለው በመንግስትም ሆነ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ በኢትዮጵያ ካቶሊክ ቤተ ክርስቲያን፣ የአርበኞች ማህበርም የሚመለከታቸውን ሁሉ አስፈላጊውን አቤቱታ አቅርበናል። እኛ እንግዲህ ማህበር ስለሆን አቤቱታ ነው ማቅረብ የምንችለው። እንግዲህ የደረሰን መልስ ምን ያህል ደረጃ ላይ እንዳለ በውጤቱ መመልከት ይቻላል። ብዙ ጥረት ያስፈልጋል። ሌላው ትልቁ ነጥብ እንደው ላሰምርበት ነው ፈልገው ይሄ ጉዳይ የሀገር ጉዳይ ነው፣ ለሀገር ፍትሕ የሚያስፈልግ ነው ካል ቀጥሎ ሊኖር የሚገባው ጥያቄ እኔ ምን እያረኩ ነው እያል ራሳችንን እንድንጠይቅ ነው። እንደሱ ከጠየቅን ይሄ ጣታችን ወደ ራሳችን ስለሚያመለክት አሁንም ሆነ ሌላም የሚያስፈልገውን ግንዛቤውን በተለይ ወጣቶች ነገሩ ታሪካችን ስለ ፍትሁ ጉዳይ እንዲገነዘቡ ማድረግ በጣም ቀላል ይሆናል እና በእውነቱ የኢትዮጵያ የፍትህ አምላክ በዚህ እንዲረዳን እንጂ ጉዳዩን ወደ ሌላ የማሳለፉን ሌላ ሰው እንዲሰራልን የመጠበቁን ነገር ትተን በበኩላችን አስፈላጊውን አስተዋጽኦ እንድናደርግ እንድንሞክር ይርዳን እላለን አመሰግናለሁ በጣም አመሰግናለሁ ሁላችሁንም። ልጅ ዳንኤል ጆቴ መስፍን ከአዲስ አበባ፣ አቶ ኪዳኔ ዓለማየሁ ከዳላስ፣ ፕሮፌሰር ብሩክ ኃይሉ ከኦሃዮና አቶ ፍጹም አቻም የለህ ዋሽንግተን ዲሲ። እንግዲህ በተከታይ ዝግጅቶች ደግሞ ከመንግስት አካላት በኩልም የሚሉት ነገር ካለ እንደዚሁም ጣሊያን ውስጥ እየተንቀሳቀሱ ያሉ ኢትዮጵያውያን እየሰሩት ያሉት ስራ ምን እንደሆነ እና ሌሎችም ተሳታፊዎች እንደዚሁ ጋብዘን ይህ ጉዳይ በውይይት ደረጃ እንዲቀጥል ለማድረግ ጥረት አደርጋለሁኝ እግዚአብሔር Terlink, danam show. በነገራችን ላይ ብፁዕ ወቅዱስ አቡነ ፍራንሲስ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን የዛሬ ሁለት ዓመት አካባቢ አፍሪቃን በጎበኙበት ወቅት ያኔ አብረዋቸው የነበሩትን የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነየሱስን አነጋግሬ በነበረ ወቅት ስለዚሁ የቫቲካንና የኢትዮጵያውያኑ ጥያቄ ጉዳይ አንስቼላቸው ነበር። ብፁዕነታቸው ከነገሩኝ በጥቂቱ ላስታውሳችሁ። እርግጥ ነው፣ ይሄ ጉዳይ አሁን ብቻ አይደለም የተነሳው፣ ቀድሞም ነው የተነሳው። አሁን ግን የተጠቀሰው ማኅበር ተደራጅቶ ለእኔም ጽፈውልኝ፣ እኔም ጽፌላቸዋለሁ፣ መልስ ሰጥቻለሁ። በእኔ በኩል የሚመለከተውን ግን እነሱ የጻፉት ቀጥታ ለቫቲካን ለርዕሰ ሊቃነ ጳጳሳት በፊት ለርዕሰ ሊቃነ ጳጳሳት ቤኔዲክቶስ አስራ ስድስተኛ ነበር። አሁን ደግሞ ለርዕሰ ሊቃነ ጳጳሳት ፍራንሲስኮስም ጽፈዋል እና ይሄ ማህበር የበዙ ስራው ሁኔታዎችን እየቀጠለ ነው። አንዳንድም ታሪካዊ መረጃዎች የተባሉትንም እያሰባሰበ በዚህ በዌብሳይቱም ላይ ይገኛሉ፣ ይታያሉ በዚህ ጉዳይ ላይ እንግዲህ የታሪክ ሰዎች ታሪኩን በደንብ የሚያጠና እና ደግሞም በዛን ጊዜ ተደረገ የተባለውን ነገር በጽሁፍ አስደግፎ የሚመራመር የታሪክ ሰው ያስፈልጋል። አሁን እንግዲህ ስህተት የሚደረገው ብዙም ጊዜ ሁለት ነገሮችን በማደባለቅ ይመስለኛል። ኢትዮጵያን የወረረ የፋሽስት መንግስት የጣሊያን መንግስት እንጂ ቫቲካን አይደለች። ቫቲካን ወታደር የላትም ምን የላትም፣ ከአንድ ሺህ ህዝብ በላይ የሌላት አገር ናት። ግን ፋሽስት መንግስት ነው ኢትዮጵያን የወረረ ጦርነትም ያደረገ የመርዝ ጋዝ በትኖ ህዝብ የጨረሰ ቅድም እንዳልከውም አንተ የካቲት አስራ ሁለት ብዙን ሰው የጨፈጨፈው የፋሽስት መንግስት ነው። በዚህ ላይም ደግሞም እኔም ራሴም ለሚመለከታቸው ነግር ያለው እና ካቶሊካውያንም ብዙ የተጎዱበት ጊዜ ነው። ኢትዮጵያውያን ካቶሊካውያን ማለቴ ነው። እና አርበኞችም አሉ እንደዚህ በውስጥ እና ፋሽዝም መንግስትንና ቫቲካንን ማደባለቁ ትክክል አይደለም። ባርከዋል የሚባለው ርሰ ሊቃነ ጳጳሳቱ ሳይሆን በጣልያን ፋሽስት መንግስት ውስጥ የዚህ የነፍስ አባት የተባሉ ካህናት አብረው ይሄዱ ነበር ጳጳሳትም ሌሎቹም በየወደቡ ላይ ተገኝተው አድርገው ይሆናል እንጂ ርሰ ሊቃነ ጳጳሳት እንዳላደረጉት ነው። በዝህም ላይ ነፍሳቸውን ይማርና በእውነቱ አምባሳደር ዘውዴ ረታ በጻፉት መጽሐፍም ላይ ይሄንን ለማሳየት ሞክረዋል። ግን ይሄ አሁን ተጀመረ እንጂ ጥናቱ በሙሉ አልወጣም። ይሄንን ካልኩ በኋላ የጣሊያን መንግስት ትክክል ካሳ አልከፈለ ምን ከተባለ ይሄን የሚመለከተው የኢትዮጵያን መንግስትና የጣሊያን መንግስት ነው እንጂ የካቶሊክ ቤተ ክርስቲያንን እዚህ ውስጥ መጨመር ትክክል አይደለም። ሌላም ሶስተኛ አካል ሊገባ አይቻልም፤ ምክንያቱም ሁለቱም መንግስታት ራሳቸውን የቻሉ ስለሆኑ፣ የኢትዮጵያ መንግስት ከጣሊያን መንግስት ካስፈለገ የተባበሩን መንግስታት በመሀል ገብቶ መደራደር ይቻላል። እንደ ሰማሁት በታሪክ ተደራድረውም አንዳንድ ካሳ ተደርጓል። በቂ ነው፣ በቂ አይደለም፣ እንግዲህ ይህንን ማየት ያስፈልጋል። ግን በዛን ጊዜ አደራዳሪዎች በነበሩበት ጊዜ ተደራድረው የተደረገ ነገር አለ። ያ በቂ ነው፣ በቂ አይደለም የሚለው እንግዲህ ሁለቱ መንግስታት ናቸው እንጂ ግለሰቦች እዚህ ውስጥ ሊገቡ አይችሉም፣ ወይም አብያተ ክርስቲያናት ሊገቡ የሚችሉ አይመስለኝም። እና አሁን ይሄ ጥናት መደረግ አለበት። ወደፊትም የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነየስን በድጋሚ አመሰግናለሁ። የተከበራችሁ አድማጮች ሙሉውን ውይይትና ብፁዕነታቸው በጉዳዩ ላይ ሰጥተውት የነበረውን ቃል ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይቻላል። አሁን ወደ ተከታዩ የዝግጅታችን ክፍል እንሸጋገራለን። ክቡራትና ክቡራን ሲሆን አንድ ቆንጆ ዘገባ አዘጋጅተሻል። አንቺ ደሞ ምን ይሆን እንግዲህ ሰለሞን፣ እንደምታስታውሰው ከሁለት ሳምንት በፊት አንድ ዝግጅት አቅርበን ነበር። ዝግጅቱም የዶክትሬት ጥናቷን እየሰራች የምትገኝ የአምስተኛ ዓመት ባለሙያ በአዲስ አበባ ዩኒቨርሲቲ በአማርኛ ስነ ጽሁፍና ፎልክሎር ትምህርት ክፍል ተመራማሪ የሆነችን ወጣት ይዘን ነበር የቀረብ ነው። ድርቧ ደበበት ትባላለች። በመምህራን ኮሌጅ በዲፕሎማ መርሃ ግብር በማታው የትምህርት ክፍለ ጊዜ ትምህርቷን ጀምራ ራሷን እየረዳች በመማር እዚህ መድረሷን ገልጻልን። ነገር ግን ትምህርቷን ለማጠናቀቅ የሁለት ሴሚስተር ጊዜ ሲቀራት ለትምህርት ቤት መመዝገቢያ ና እሷ እንደነገረችን በሰዓቱ እዚህ ለመድረስ ትምህርቷን ስትማር ያግዛት የነበረው ተማሪዎችን ማስጠናት እንደ ነበረ ና አሁን ለጥናት ስራ ደግሞ ከአዲስ አበባ ከተማ ስትወጣ ያገቢዋ ስለሚቋረጥ ለዛ የሚሆን እንደ ተቸገረች ገልጻልን ነበረ ና ለዚህ ለቀረኝ ትምህርት ይሄንን ለማጠናቀቅ ሀምሳ ሺ ብር አንድ ላፕቶፕ ና የድምጽ መቅጃ ሪከርደር ባገኝ ጥናታዊ ጽሁፌን ጨርሼ ትምህርቴን ማጠናቀቅ እችላለሁ ብላን ነበር። ልክ ነሽ ጽዮን። ታዲያ በወቅቱ ያንን ዘገባ በራዲዮና ከዌብሳይታችንም የተከታተሉ አድማጮች ምላሽ ሰጥተዋል። ፍጣን ምላሽ ማለት ይቻላል። እናም ያንን ሁኔታ ጽዮን ተከታትለሽ ዛሬ ያዘጋጀሽው ዝግጅት አለና ወደዛው እንሸጋገር አሁን። አዎ ሰለሞን፣ ይህንን ዘገባ ሰምተው የተሰባሰቡ ወጣቶች ድርቧንም በአንድ ላይ ይዤ ያሰናዳሁት ዘገባ ነው። እንከታተል ነው ርበዋ ደበበን ያገኘናት በአዲስ አበባ ዩኒቨርሲቲ የቢጫዋ እንቅስቃሴ ወይም የሎ ሙቭመንት በፍቅር ቀን ስለሚያከናውኑት በጎ ተግባር በዘገብንበት ወቅት ነው። በአንዲት የዩኒቨርሲቲው የሕግ መምህር አማካኝነት የተመሰረተው ይህ እንቅስቃሴ በአዲስ አበባ ዩኒቨርሲቲ ገብተው የሚማሩና አንዳንድ መሰረታዊ ችግር ያለባቸውን ተማሪዎች ይረዳል። ድርቧ ደበበ ከሁለት ዓመታት በፊት የነበረባትን ችግር ለመቅረፍ ዩኒቨርሲቲ ውስጥ ወደሚገኘው ስርዓተ ጾታ ቢሮ ሄዳ እንዲረዷ ትጠይቃለች። እነሱ ደግሞ ወደ ቢጫ እንቅስቃሴ ይልኳታል። የእንቅስቃሴው አባላት ምንም እንኳን ለአንድ ተማሪ በአንድ ዓመት የሚሰጡት ድጋፍ አነስተኛ ቢሆንም የድርቧን ችግር ተረድተው ስምንት ሺ ብር ረድተዋት ነበር ከሁለት ዓመት በፊት ከ አስራ አምስት ቀናት በፊት ስለዚህ እንቅስቃሴ አባላት ፕሮግራም ስንሰራም የምንረዳቸው ተማሪዎች ለሌሎች ተማሪዎች ምሳሌ መሆን የሚችሉ ጠንካራ ተማሪዎች ናቸው ብለው ድርቧን አገናኙን ድርቧም በአዲስ አበባ ዩኒቨርስቲ የዶክትሬት ጥናቷን እየሰራች አምስተኛ ዓመት ላይ ደርሳለች እዚህ ለመድረስም ያለፈችባቸውን ውጣውረዶች ተረከችልን። እናም አሁን የቀራትን የሁለት ሴሚስተር ትምህርትና ጥናቷን ለማጠናቀቅ ሀምሳ ሺህ የኢትዮጵያ ብር አንድ ላፕቶፕና የድምጽ መቅጃ ሪከርደር ብታገኝ በቂ መሆኑን ገለጸችልን። ይህንን የሰሙ በርካታ አድማጮች ስልክ ደወሉ፣ በፌስቡክ ገጻችን ላይ ጻፉ፣ በኢሜልም ጠየቁን። እኛም አድራሻዋንና የባንክ ቁጥሯን ጠይቀን ለጠየቁን ሁሉ ሰጠን። ድርቧን በአንድነት መርዳት አለብን ብለው ሀሳብ ያቀረቡ በድረገጽ አማካኝነት ተሰባስበው እዚህ ደርሳማ ከዓላማዋ ተሰናከልም ሲሉ ያሰባሰቡትን ገንዘብ አስረከቧት። ድርቧ ደበበንና ይህንን የድረገጽ እንቅስቃሴ ያስተባበሩትን አባላት አነጋገሪያቸው ነበር። አብርሃም ተፈሪ፣ ዮሐንስ ሞላ ና የትነበርክ ታደለ ይባላሉ። አራቱንም በአንድ መስመር አገናኘቻቸው ነበር። የመጀመሪያውን ሪፖርት ከሚያቀርበው አብርሃም ተፈሪ ውይይቱን እንጀምራለን። ቪኦኤ አማካኝነት የተማሪ ድረቧ ታሪክ ወጥቶ ነበረ እና ዜናውን መስማት ችለን ነበረ። በብዙ ጣውረድ ውስጥ አልፋ ለፒኤችዲ አምስተኛ ዓመት ደረጃ ደርሳለች እና ጥንካሬዋን አይተን ከትምህርት ጋር በሚያያዝ አንዳንድ ድጋፎችን እንደሚያስፈልጋት ተገልጾ ነበር እና ያንን መሰረት በማድረግ የኦንላይን ፈንድሬዚንግ አዘጋጅተን በአንድ ቀን ውስጥ ሀያ አራት ሰዓት ባልሞላ ውስጥ ወደ ሶስት ሺ ሁለት መቶ አካባቢ ዶላር አሰባስበን እላታል እና፣ ካስቀመጥነው ጎል በላይ ነበረ የገንዘቡ መጠንም። ድርቧ ይሄን ገንዘብ ተቀብለሻል ወይ? የላኩት ገንዘብ ደርሶኛል፣ ወደ ሰባ ሁለት ሺ ስድስት መቶ እና የተወሰኑ ብሮች አሉት። ይሄን ገንዘብ እንግዲህ ያው ለጀመርኩት ወይም ደግሞ ላጠናቀቅ ጥቂት ለቀረኝ ትምህርት ማጠቀናጠቂያ ይሆናል የሚል እምነት አለኝ። ስላደረጉልኝ በእውነቱ ለአብርሃም፣ ለዮሐንስና እየትነበርክ የት ነበር በእውነት ፈጥነው በማሰብ መፍትሄ ስለፈጠሩ ጊዜያቸውን መስዋዕት አድርገው ደግሞ ዓላማዬን እንዳሳካ ከጎኔ ስለሆኑ የከበረ ምስጋናዬን አቀርብላቸዋለሁ። በቀናነት እንደዚህ አይነት በጎ ተግባር መፈጸም መቻል በአሁኑ ሰዓት ሰው ስለ ራሱ ማሰቢያ ጊዜ ባጣበት ሰዓት ስለሌላው አስቦ ተጨንቆ ጊዜውን መስዋዕት አድርጎ የሚሰራ ሰው ማግኘት መቻሌ እነሱንም ለመተዋወቅ በመብቃቴ እጅግ በጣም አመሰግናቸዋለሁ። እድሜና ጤና ይስጥልኝ። እንደ እናንተ እኔም ወደፊት እንደዚህ አይነት ተግባር ላይ ተሰማርቼ ለመስራት ያብቃኝ ነመለው። ከዚህም በተጨማሪ አስቀድሞ ለቪኦኤ የአማርኛ ፕሮግራም እኔ ከልቤ ነው ማመሰግነው። ቪኦኤን በእውነት ነው ምልሽ። ሩጫዬን ከዚህ በፊት ተናግሬዋለሁኝ። ያላንኳካሁት የለም ማለት ቀላል ቀላል አይደለም። በቃ ከታች እስከ ላይ ለአመታት ማለት ነው። አምስት አመት ማለት ቀላል አይደለም። ከተመዘገብኩበት ጊዜ ጀምሮ ነበር እኔ ፍሮ አራት የነበረው ስፖንሰርም በዩ ረጂ ድርጅቶችም በዩ ውጭ የቀረኝ ነገር የለምና በዚች በአጭር ጊዜ ውስጥ በተለይ በተለይ እኔ በወሳኝ ሰዓት ላይ ነው ደግሞ የደረሰል በቃ አስፈላጊ በሆነ ለትምህርቱም ክፍያ ለሌሎቹም ወጪዎች በቃ ወሳኝ በሆነ ሰዓት ስለደረሰልኝ እጅግ በጣም ደስተኛ ነኝ። ልባዊ ምስጋና ነው የማቀርበው። መቼም እግዚአብሔር ይስጥልኝ ከማለት በላይ ምንም የለም። ከዚህም በተጨማሪ በተላለፈው ፕሮግራም ማለት መሰረት አድምጠው ምላሽ ለሰጡ ሰዎች ስማቸውን ለማላውቃቸውን ስማቸውን ለማውቃቸውን ደግሞ ለፍሬ ህይወት አቶ ደበበ ማስረሻና አቶ ሚካኤል ጥላሁን እንዲሁም አሁን በቅርብ ለደረሰኝ አቶ መኩሪያ ምስጋና አቀርባለሁኝ። በመጨረሻም ደግሞ መጀመሪያ ላይ ጥቆማውን ለሰጡ ለየለሆመል እንግዲህ ድርቧ እንዳለችውና አብርሃም እንደነገረን እኛም የጎፈንድሚ ገጽን እንዳየ ነው ሶስት ሺ አንድ መቶ አስራ አምስት ዶላር በዚህ ድረገጽ አማካኝነት ተሰብስቧል። ከዚህ ውስጥ ታክስና ስራ ማስኬጃ የሚሆነውን ጎፈንድሚ የተባለው ገጽ ራሱ ሁለት መቶ ስልሳ ስድስት ዶላር ቀንሶ በመውሰድ ሁለት ሺ ስምንት መቶ አርባ ሰባት ዶላር 72600 የኢትዮጵያ ብር ማለት ነው፣ ደርሷታል። በተጨማሪም ደግሞ ሙሉ ስሟ እንዳይጠቀስ የጠየቀች ፍሬ ሕይወት የተባለች ወጣት ፕሮግራሙን እንደሰማች 20 ሺህ የኢትዮጵያ ብር በእጇ ሰታታለች። አቶ ደበበ ማስረሻ የተባሉ ግለሰብ ደግሞ 400 ዶላር ልከውላታል። ለድርቧ ይህንን ፕሮግራም በቀረጽንበት ወቅት ላፕቶፕና ሪከርደር ሊሰጧት በዝግጅት ክፍላችን በኩል ቃል የገቡም አሉ። እንግዲህ ድርቧ ወደ ሀምሳ ሺ ብር የሚሆን ገንዘብ እንደሚያስፈልጋት ነበር የገለጸችው። ድርቧ ከዚህ ገንዘብ በጠቅላላው ላይ ወደ መቶ ሺ ብር የሚደርስ ገንዘብ እጅሽ ገብቷል ማለት እንችላለን። አዎ ወደ ዮሐንስ ልምጣና ዮሐንስ ሞላ ይህንን የድረገጽ ገንዘብ ማሰባሰብ ስታካሂዱ ከነበራችሁት አንዱ ነህ። በጎፈንድ ሚ ገጽ ላይ ከአስር ዶላር ጀምሮ እስከ አምስት መቶ ዶላር ድረስ በግላቸው የሰጡ ሰዎች አሉ። በአጠቃላይ ወደ ሰባ አንድ ሰው ተሳትፎ ማድረጉን ያሳያል ገጹ ላይ። እንደው በአንተ በኩል በተለየ መመስገን አለበት የምትለው ሰው አለ? ብዙ ሰው ነው የተባበረው። እከሌ ከሌ ብሎ መዘርዘሩን አሁን በድርባ በኩል ስማቸውንም ስለምታውቅ እንደዛ ቢቀርና፣ ሁሉም ሰው ከአስር ዶላር ጀምሮ የተባበረ ሰው አለ። በጣም ብዙ ሰው አግዟዋል። መልእክቱን በማጋራት ማገዝን ሰዎች እንዲረዱ እንዲ አስተዋጽኦ እንዲያደርጉ እርዳታም አይደለም ይሄ፣ እገዛ ነው የሚሰራን ሰው እንናግዝ ነው እንጂ የተቸገረን ሰው እንርዳም አይነት ነገር አይደለም። የፍቅር ቀንም የተመለከተ ንቅናቄ ስለነበረ በፍቅር የሚደረግ ነገር ስለነበረ ሁሉንም በፍቅር ተጠርቶ ስለተባበረ እናመሰግናለን። ብንለሻላለ፣ ይህንን እንደው በዚህ እናብቃ እና ድርቧም ሁሉንም አመሰግናለችና የትነበርክ መምህርም ስለነበረ ከእሱ ልጀምር። እንደው የድርቧ ታሪክ የምን ማሳያ ነው ብለህ ታስባለህ? በጣም አመሰግናለሁ። እኔ በመጀመሪያ የአሜሪካ ድምጽ አማርኛው አገልግሎት ይህንን ኢንተርቪው ሲያቀርብ በጣም ነው ውስጤን የተሰማኝ። የራሴን የመጀመሪያውን ህይወት ነው ያሰብኩት። የአንደኛ ደረጃ መምህር ሆኜ ነው ገጠር ሀያ አራት ሰዓት የሚጓዙበት እና ሃያ ምናምን ወንዞች ተሻግረን ያስተማርንበት የአንድ አመት የህይወት ትዝታ አለኝ እና እዛ ቦታ ላይ ብዙዎቹ ተሰናክሎ የቀሩ እህቶች አሉ። በጣም ከአቅማቸው በላይ ሆኑ፣ ጂኒየስ የሆኑ ጎበዝ መምህራን ሳይሳካላቸው ይቀሩዋሉ እና እሷ ከእንደነዚህ አይነት ቦታዎች ላይ ወጥታ ዛሬ እንግዲህ ዲፕሎማውን፣ ዲግሪውን፣ ሁለተኛውን እንደዚህ ተምራ ፒኤችዲ ላይ ደርሳ አቅም አነሳት ሲባል እኔ በእውነት እንባ ነው ያንቀኝ በጣም ነው የተሰማኝ እና ኢትዮጵያ ለእንደነዚህ አይነት ሰዎች ከፍተኛ የሆነ ቦታ መስጠት ነበረበት። በተቋም ደረጃ ሊሆን ይችላል፣ በግለሰብ ደረጃ ሊሆን ይችላል። በየትኛውም መስክ እንደነዚህ አይነት ሰዎች ድምጻቸው መሰማት አልነበረበትም። ለትምህርት ነው እንጂ ለሌላ ነገር አይደለም። የዚች እህታችን መማር ለብዙ እህቶች ብቻ አይደለም ለመላው ነገ፣ ከስራ በኋላ ለምታገለግላቸው ዜጎቻችን የሚከፈል መስዋዕትነት ነው እና ድምፁ መውጣት አልነበረበትም። የሆነ ሆኖ ግን ያንን እንቅፋቶች ሁሉ አልፋ፣ ያን ሁሉ ችግር ተቋቁማ መጥታ እዚህ ጋር ስትደርስ ለእኛ ትልቅ ምሳሌ ነው የምትሆነው። ያንን ሕይወቴ ያስታውሰኝ፣ ሌሎች እህቶቻችንም አሁን መሀል ላይ ያሉ ይታዩኛል ለእኔ ፍላጎት እያላቸው ችሎታው እያላቸው አቅም ያጠራቸው እህቶች እንደሚኖሩ ሁላችንም እንገነዘባለን እና ከእሷ መማር አለባቸው። የትኛውም ቦታ ላይ የሚደርሳ የሚደርስባቸውን ችግሮች ተቋቁመው አልፈው አቅም ባጠራቸው ጊዜ ደግሞ አንደበታቸውን ከፍተው ሰዎች እንዲረዷቸው ማድረግ ይገባቸዋል እንጂ ተስፋ ቆርጠው ለኋላ መሄድ የለባቸውም። የድርቧ የእህታችን ታሪክ በእውነት ሌሎችን ያስተምራል የሚል እምነት ነው ያለኝ። ወደ ዮሐንስ ሊሂድና የትነበርክን ምላሽ ይዤ መንደርደሪያ አድርጌ ነው ወደ አንተ የምመጣውና የት ነበርክ ሲናገር ለሴት እህቶቻችን ምሳሌ መሆን የሚችል ነው ታሪኳ እያለ እየደጋገመ ተናግሯል እና ዮሀንስ እንዳው ድርቧ ለሴት እህቶቻችን ብቻ ነው ታሪኳ ምሳሌ መሆን የሚችለው ለሴት እህቶቻችን ብቻ አይደለም በአጠቃላይ በህብረተሰብ ደረጃ ነገሩን ብንመለከተው በብዙ መልኩ ትምህርት አለው አንድን ሰው የማገዝ ነገር ብቻም አይደለም ይሄ ጀመር ድርቧ መምህር ነው የምትሆነው እያስተማረች ነበር የመጣችው ያ ማለት አንድን መምህር ማብቃትና ማስተማር ማሳደግ ማለት በስሩ ብዙ ተማሪዎችን ማገዝ ማስተማር ማለት ነው። አሁን ውጭ ሀገር የሚደረጉ ስኮላርሽፖችን ስታመለክቼ መምህር ነኝ ስትይ እና መምህር አይደለውም ስትይ፣ አንድ አይደለም መምህርን ማስተማር በብዙ ሌሎችንም ሰዎች መድረስ ያ የተቀበለውን ትምርት የተደረገለትን እገዛ በተግባርም ያውለዋል ተብሎ ስለሚታሰብ መምህር መሆኗን ስንመለከተው በስራ ብዙ ሰዎች ይማራሉ። ወንዶችም ሴቶችም አሉ። መጀመሪያ ላይ ድርቧን አነጋግሪያት ከነበሩት ቃለ ምልሶች ላይ ሁሉንም አልነበረም ለአየር ያበቃዎትና፣ እስቲ አጠር አጠር ያሉትን ከመሀል የቆረጥኳቸዋሉ። እነሱን እንስማ ና እነሱ ላይ አስተያየት ሰጥተን እናልፋለን። ያም ሆኖ ያው ኤክስቴንሽን ላይ ማታ ማታ ነው የምማረው። ቀን ላይ የተወሰነውን ጊዜ አነብና እጅ ስራ ሰራ ነበር። ያንን እጅ ስራ እየሰራሁኝ የተወሰኑ ሰዎች እያስረከብኩ የኢኮኖሚ ችግሬን ቀርፌ እግዚአብሔር ይመስገን ዲፕሎማ ፕሮግራም ዘጠና አራት ላይ ተመረኩኝ። ይሄ እንግዲህ ዲፕሎማ ተመረኩ ያለችበት ሰዓት ነውና፣ ድርቧ እንግዲህ ከዚህ በኋላ ደግሞ ቀጥላ ወደ ዲግሪ ፕሮግራም የሄደችበትን ታሪክ ትናገራለች። ያለችኝን የክረምት ደመወዝ ይሰጣል። ክረምት ላይ የሁለት ወር ደመወዝ አንድ ላይ ይሰጠን ነበር ያንን ይዤ መጣሁ እና ክረምቱን በሙሉ ስራ ሳፈላልግ ቆየሁ። በመጨረሻ ደረጃ ልክ በመምህርነት ምንም አይነት ቦታዎች ማግኘት አልቻልኩም። ተወዳደሬ ተወዳደሬ ብቻ ምን አደረግኩኝ፣ በቃ መስከረም ሲገባ መልሼ ወደ ነበርኩበት ገጠር መሄድ እንዳለብኝ ያሰብኩ፣ ምክንያቱም የተሰጠኝን ገንዘብ እዛው በቤት ኪራይ ስራ በማፈላለግ ጨርሸዋለሁ። ተመልሼ ወደዛው ወደ ገጠር ነው የሄድኩት። ድርቧ እንግዲህ እዚህ ጋር እስቲ ያጠራ አድርገሽ ንገሪንና የት ገጠር ነው ሄድሽው? ጋም ጎፋ ዞን ለአንቴ ወረዳ ነው። እዛ ምን ያህል ጊዜ አስተማርሽ? ሁለት ዓመት አስተማርኩ። እንግዲህ ሁለት ዓመት ካስተማረች በኋላ እንደገና ተመልሳ ወደ አዋሳ መምጣቷን ነግራኛለች። ና እስቲ እሱንም የምናዳምጠው አዋሳ ዩኒቨርሲቲ ተመዘገብኩኝ። ኮምፒውተር ሳይንስ ልክ አንድ ዓመት ኮምፒውተር ሳይንስ እንደተማር ምን ይመጣል፣ ዲላ ዩኒቨርሲቲ ደግሞ እዛው አዋሳ ዩኒቨርሲቲ ካምፓስ ውስጥ ክላሶች ይዞ አድቫንስ ስታንዲንግ ዲፕሎም ያላቸውን ሰዎች ወደ ዲግሪ እንዲለውጡ የሚያስተምርበት ፕሮግራም ይዘረጋል። እዛ ተመዘገብኩኝ። ልክ አንድ አመት እንደተማርኩ ማለት ነው ተመዘገብኩ። እግዚአብሔር ይመስገን አክሴት ተዘርጉኝ። ያው ዲግሪን ዘጠና ዘጠኝ ላይ ተመረቅኩ ማለት ነው። ያ ማለት እየሰራሁኝ ነው የሆነው። ቀን ላይ ስራ ሰራለሁ ማታ ማታ አማራለሁ ቅዳሜና እሑድ ደግሞ አስጠናለሁኝ። እንደዚህ እያደረግኩ በራሴ ዲግሪ ነው ያስኩ ዘጠና ዘጠኝ ላይ። በእነዚህ ወቅቶች ከፍተኛ የሆኑ ችግሮች፣ በተለይ በተለይ ደግሞ ሴት ላይ ያሉ ቻሌንጆች አሉ። ከዛ ላይ እንደገና ኢኮኖሚን ሲጨመር ከፍተኛ የሆነ ተጽዕኖ ያሳርፋል በትምህርት ላይ በእርግጥ ፈጣሪ መረርቶን ያው ጨርስኩ። ከዚህ በኋላ ትቀጥላለች፣ ድርቧ እንደገና ወደ ስራ ተመልሳ እንደገና ደግሞ ማስተር ሷን የመጣችበትን ረጅም ጉዞ ታርካለችና ይሄንን ማለቴ ነው። ለሴቶች ብቻ ነው ይሄ ምሳሌ የሚሆን የሚችለው የሚለውን ጥያቄ ያነሳሁት በደንብ ምሳሌ የሚሆን ነገር ነው። ቃለ መጠየቁንም ስት ሰሚው ራሱ የመጣበትን ነገር፣ የከፈለቻቸውን መስዋዕትነቶች፣ ውጣ ውረዱን አላማዋን ለማሳካት ነው የምታደርገው በትምህርት ዓለምን ብቻ ሳይሆን በሌላም ዘርፍ ውስጥ የሚፈልገውን ነገር ለማግኘት ለሚጥር አይ አልችልም ብሎ ለተቀመጠ ሰው በሙሉ የጥንካሬ ምሳሌ ሆና የምንጠቀማት አይነት ናት። ለወንዶችም ለሴቶችም ነው። አሁን ውስጥ ያለውን ችግር ስንመለከተው ነው እንጂ ወንድና ሴት ብለን የምንከፍለው ህብረተሰብ ህብረተሰብ ነው። እንደ ህብረተሰብ አነቃቂና አበረታች ነገር ነው። የእሷን ታሪክ ስትመለከት አሀ እንደዚህ ከሆነኛ እንችላለን ብለው በተለይ ደግሞ ወጣቶች ከስር ያሉ አስራ ቤት ያሉ ሀያ ቤት ያሉ ልጆች ዙሪያ ገባው ጭልም ያለብሽ ሲመስልሽ አለም ማነቃቃት የሚችል ታሪክ ነው ያላት። በዛ ላይ ደግሞ ስኬታማ ታሪክም ነው። የአንዳንድ ሰው ታሪክ መጨረሻው ብቻ ይታወቅና ስኬቱ ብቻ ይነገራል። ይሄ ግን እንዴት እንደመጣ እንዴት እንዳለፈችው በግልጽ የሚታይ ነገር ስለሆነ ለሁላችንም የብርታት ምሳሌ መሆን የሚችል ታሪክ ነው ያላት። አብርሃም፣ የምትጨምረው ነገር አለ እዚህ ላይ ድርቧ የተሞክሮ በተለይ ደግሞ እውቀትን ትምህርትን ለማግኘት የተጓዘችባቸው መንገዶች የተደላደሉ የተመቻቹ እንዳልነበሩ ነገር ግን እነዛን ሁሉ ነገሮች አሸንፋ አሁን ለምትፈልገው ነገር ዳር እየደረሰች እንደሆነ ነው የሚያሳየው እና ይሄ እንግዲህ በትምህርትም ከትምህርት ውጭ ባሉ ሌሎች ዘርፎችም ላይ ላሉ ሰዎች ሁሉ አበረታችና አነሳሽ የሆነ የህይወት ተሞክሮ። ዲግሪውን ከተማርሽ በኋላ በጣም በርካታ የሆኑ እና አስቸጋሪ መንገዶችን እንደ ተጓዝሽ ነግረሽኛል። አዲስ አበባ መጥተሽ ማስተርትሽን ለመማር እንደገና ተመልሰሽ ሄደሽ እንደገና ተሽ አሁን እንግዲህ አምስተኛ ዓመት ተማሪ ሆነሻል እና በዚህ ሁላ ሂደት ውስጥ እንደው ለምንድን ነው ይሄን ያህል ልፋት ለትምህርት ለምን ስራ ሰርተሽ አትኖሪም የሚሉ አስተያየቶች ይደርሱች ነበረ ወይስ ሰዎች አበረታቶች ነበር? እንደ ሰዎቹ ይለያያል። እኔ በብዛት የሚገጥመኝ ምን ያደርግልሻልኝ? ለምንድን ነው ይሄን ያህል መስዋዕትነት? ምን ይጠቅማል? ምንም ገንዘብ የሚያመጣ አይደለም። ኢቨን የምትማሪ ትምህርት ምንም እኮ ገንዘብ የሚያመጣ አይደለም። ገንዘብ የሚያመጣ ትምህርት ብትማሪ ለውጥ ይሻልሻል የሚል ምንድን ነው የምትማሪው? የምማሩ በፎክሎር ጥናት መስኩ ውስጥ ነው ትምህርት የተከታተልኩኝ የሚገኘው የጥናት ርዕሴ የቃል ግጥም ክዋኔና ማህበራዊ ፋይዳ ትንተና በፊዛማ ብሄር የሚል ነው። በፎክሎር ስር ከሚጠኑ አራት መስኮች መካከል ስነ ቃል አንዱ ነው። ቃል ግጥም ደግሞ የስነ ቃል አንዱ ዛፍ ነው። ስነ ቃል ወይም ደግሞ ቃል ግጥም የሰዎችን ስነ ልቡና ሰዎች በውስጣቸው የሚያስቡትን የሚያሰላስሉት ተዘዋዋሪ መንገድ ለመረዳት የሚያስችል ነው። የአንድን ህዝብ እምነቱን፣ ፍልስፍናውን፣ በርካታ የህይወት እሴቱን በስነ ቃል ውስጥ ማግኘት እንችላለን። ከዚህም በተጨማሪ የህብረተሰቡን ስነ ልቦናውን ማወቅ የማህበረሰቡን ሀሳብ ለይተን ለልማት ተግባር ማዋል እንድንችል ያደርገናል ማለት ነው። በመሆኑም በሲዳማ ብሄር በተለያዩ የቃል ግጥም መከሰቻ አውዱ፣ በክብረ በዓል፣ በሰርግ፣ በለቅሶ፣ በመሳሰሉት ዜና የሚባሉ ግጥሞችን በመሰብሰብ የህብረተሰቡ ፍልስፍና ምን እንደሚመስል ለማህበረሰቡ የሚሰጠው ፋይዳ ምን እንደሆነ የምመረምር ነው የሚሆነው። አድራይዘሪ ከሆኑት ከፕሮፌሰር ዘሪሁን አሳፋው ጋር በመነጋገር በማጥናት ላይ ነው የሚገኘው እና አብርሃም እንግዲህ ከሶስታችሁ አንዳችሁ ድርቧ ይገጥመኛል ያለችውን፣ ልክ እንደዚህ። ለምንድን ነው ታዲያ ይሄንን የምትማሪው? ምን ይጠቅምሻል ይህን ያህል መስዋዕትነት ለምን ትከፍያለሽ የሚል ጥያቄ ያለው አለ እዚህ ላይ ትንሽ ልበል እሺ የት ነበር የእሷ ልፋት መጨረሻው ምንድን ነው ዛሬ ትምህርት ወደ ገንዘብ የማይለወጥ ከሆነ ብዙ ሰው ትምህርትን አበረታታም መማር መጨረሻው ምንድን ነው በአብዛኛው እነዚህ ወደ ገበያ ውስጥ ገብተው መለወጥ የሚችሉ የትምህርት አይነቶች ሲሆኑ ነው አይዞ በርታ ጎሽ ነገ እኮ እዚህ ጋር ትደርሳለህ ሚባሉ ኢንጂነር ትሆናለህ አሁን በአሁኑ ሰዓት ምናልባት ያን ያህል ላይ ሆን ይችላል ዶክተር ትሆናለህ የሚባል ወደ ገንዘብ የሚለወጥ ካልሆነ አሁን የእሷ ትምህርት የህብረተሰብ ትምህርት ነው። ውስጥ ገብታ ጥናት ነው የምታጠናው። ፍልስፍናው እንዳለችው ያንን ወደ ማህበራዊ ህይወት ውስጥ የሚያጠነጥን ነው። እነዚህ ነገሮች በአብዛኛው በጥናት ደረጃ ወይም ደግሞ በመ- ለማስተማር ካልሆነ በስተቀር በቀጥታ ወደ ገንዘብ የሚለወጡ አለም። ተቀጥራ በመምህርነት ትሰራለች ወይም ደግሞ አንድ ድርጅት ገብታ ጥናት ታጠናበታለች። ከዚህ ውጭ ያሉት ነገሮች ህብረተሰቡ የሚያበረታታቸው አይደለም። ስለዚህ እሷ ይሄንን ሁሉ መንገድ ስትሄድ መጨረሻው ገንዘብ ያመጣልኛል ወይም ደግሞ ይሄን ድርጅት ከፍትበታለሁ ብላ አይደለም የተማረችው። የትምህርትን ዋጋ ስለምታውቀው ነው። የማወቅን ጥቅም ስለምታውቀው እዛ ደረጃ ላይ መድረስ ስላለባት፣ ብዙ ፈተናዎች ምናልባት እዚህ ማትገልጻቸው ቅድም፣ ለሴትም ለወንድም ይሆናል ትምህርቱ ለእኔ ትምህርት ይሰጠኛል። የሷ ህይወት ግን በሴትነት ደግሞ የዘለለቻቸው ብዙ መሰናክል አለና ያንን ሁሉ አልፋ ነገ የዚህ የመጨረሻ ደረጃ ላይ እንድትደርስ ደግሞ የወገኖቿን እርዳታ አግኝታለች። ስለዚህ ይሄ በእውነት ትልቅ ማስተማሪያ ሊሆን ይገባል ለማለት ፈልጌ ነው። ድርቧ እንደዚህ አይነት ጥያቄዎች ያነሱልኛል ብለሻልና እንደዚህ አይነት ጥያቄ የሚያነሱልሽ ሰዎች ምን አይነት መልስ ነው ምሰጫቸው? አሁንስ ምን አይነት መልስ ነው ያለሽ? በእኔ በኩል አንድ ሰው ትምህርትን የሚማረው ገንዘብ ለማግኘት ነው ብቻ በእኔ እምነት በቅድሚያ ትምህርት ማለት ለእኔም አለማወቄን የማውቅበት በተረዳሁበት መጠን የተሻለ ስራ ለመስራት የሚያስችለኝ መሳሪያ ነው። ያልተረዳነውን የዓለም ተጨባጭ ሁኔታ የምንረዳበት ነው። ለሀገር እድገት ጠቃሚ ነው መማራችን ማለት ነው። ስለዚህ በየዘርፉ መማራችንና መመራመራችን ለቀጣዩ ትውልድ ለራሴ ገንዘብ ባያመጣ ለቀጣዩ ትውልድ አንዳች መነሻ ነገር ቅዬ ማለፍ እችላለሁ። ሌሎችም ቢሆኑ እንደዚሁ የሚማሩ የሚመራመሩ፣ ገንዘብ ለማግኘት ብቻ አይደለም። ትምህርቱን ተምረው ለራሳቸው ባይሆኑም ለሌላው ለመትረፍ ስለሚያስችል ጀምር ነው እና እኔ እንዲህ አይነት አመለካከት ያላቸው ሰዎች ከገንዘብ በተጨማሪ ለማህበረሰብ መጥቀምንም ማሰብ መቻል አለባቸው የሚል አስተሳሰብ ነው ያለች፣ ወይም መልእክት ነው ያለ። ድርቧ ረጅሙን መንገድ መታ ትምህርቷን ለመጨረስ ጥቂት ሲቀራት ገጥሞኛል ያለችውን መሰናክል የምትወጣበት ድጋፍ ያገኘች ይመስለናል። ሀምሳ ሺ ብር አካባቢ እንደሚያስፈልጋት ነበር የገለጸችው፣ ወደ አንድ መቶ ሺ ብር አካባቢ እገዛ አግኝታለች። ድርቧ እንግዲህ ያሰብሽውን አሳክተሽ ጥናትሽን አጠናቀሽ በቅርቡ ዶክተር ድርቧ ደበበ እንደምትባይ ተስፋ እናደርጋለን። እናንተንም አብርሃም ተፈሪ ዮሀን እን ስሞላ ና የት ነበርክ ታደለን ጊዜ ሰጥታችሁ፣ በድረገጽ አማካኝነት አስተባብራችሁ ህልሟን የምታሳካበትን እገዛ ስላሰባሰባችሁ፣ በተጨማሪም ፕሮግራሙን ሰምተው እገዛውን ላደረጉ ሁሉ በአሜሪካ ድምጽ ስም ሁላችሁንም እናመሰግናለን። በጣም በጣም እናመሰግናለን። ከዚህ በተጨማሪ መጀመሪያ ይህንን ፕሮግራም ስንሰራ ያነጋገርናትን የቢጫዋ እንቅስቃሴ የዘንድሮ ዓመት አስተባባሪ አሁን በአዲስ አበባ ዩኒቨርሲቲ መምህር የሆነችውን ህሊና ብርሃኑን አስተያየቷን ጠይቄያት ነበር። ድርቧ አንድ ታሪክ ናት። አዲስ ዩኒቨርሲቲ ውስጥ ያለ ያ አንድ ሴት ታሪክ ነው እና ድርቧን የምንሰሉ በጣም ብዙ ሴት ተማሪዎች አሉ። በተለያዩ ፕሮግራም ያሉ አንደርጋድሬትም ፖስት ግራድሬትም ፕሮግራም ላይ ያሉ ብዙ ተማሪዎች አሉና ና የደርቧ ናይቶ መልስ መሰጠቱ በጣም ደስ የሚል ነገር ነው። መጀመሪያ አፋጣኝ የምላሽ ስለነበረው ለእኛ በጣም የደነቀን በጣም ነው ንደስ ያለን በይሎ መንት ፈንድሬዘንስም እንዲሁም ደግሞ በስቷም አመስገን ይፈልጋለው ለሪስኮን ላደረጉ ሰዎች በሞግሉ ማለት ነው። ከዚህም ውጭ ደግሞ ከዚህም በኋላ በተከታታይነት የተለያዩ ሴቶች እንደዚህ መጋት ያለባቸዋሉ እና ተከትሎ መጥቶ የሚረሉ ሰዎች ቢኖር አንዱ ብቻ ሳይሆን ምቋምነት ቢኖር እኛ እንመርጣለን። ህሊና ስለ አሜሪካ ድምፅም የምትለው አላት። አሜሪካ ድምፅ ይህን ታሪክ ስላቀረበልን የእኛንም የእሷንም ታሪክ ደግሞ ፓርቲኩላር ስላቀረብልን በጣም ከፍተኛ የሆነ ምስጋና መቅረብ እፈልጋለሁ። ከዚህም በኋላ በቀጣይነት ብዙ መልካም ነገሮችን የሚሰሩ ወጣቶች ስላሉ የእነሱንም ታሪኮችን ጨምሮ መረዳትን ያለባቸውን ታሪኮች እንደሚቀርበው ምናለው እና በጣም አመሰግናለሁ። በመጨረሻ ሁሉንም ተሳታፊዎች እያመሰገንን ለድርባ አደበበ መልካም ዕድል እንመኛለን። ጽዮን ቆንጆ ዘገባ ነበረ፣ አመሰግንሻለሁ። እና ወደ ዝግጅታችን ማጠቃለያ ልናዘግብ ነው። እንግዲህ ዝግጅቶቻችን፣ በነገራችን ላይ ሙሉውን የዚህንም ዘገባ ሙሉ ቅንብር ከዌብሳይታችንና ከፌስቡክ ገጻችን ላይ ማግኘት ይቻላል። አዎ ሰለሞን፣ እንግዲህ የዛሬው ዝግጅታችንን በዚህ አጠናቀናል። በሚቀጥለው 15 ቀን ደግሞ ሌሎች ምርጥ ዝግጅቶችን ይዘን እንመለሳለን። ለዛሬ ግን አድማጮቻችንን በመግቢያው ላይ ፕሮግራሙን ስንከፍት በጀመር ነው የቴዲ አፍሮ ኮርኩም አፍሪካ የተሰኘው ዘፈን እንተዋቸው። እስከ ዜናው ማጠቃለያ ከቴዲ ጋር አለቀ የሳር ቤቷ ነዶ በማጠቃለያ ዜናዎቹ። ሄኖክ ሰማግዜር ነኝ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ከራሻ ጋር በምርጫ ዘመን ወቅት የተደረጉ ግንኙነቶችን አስመልክቶ በሚደረገው ማጣራት የቀድሞ ፕሬዚዳንት ባራክ ኦባማ አስተዳደር የምርመራ ስልጣኑን ያለ አግባብ ተጠቅሞ እንደሆነ እንዲጣራ ጠየቁ። ፕሬዚዳንት ትራምፕ ምንም አይነት ማስረጃ ሳያቀርቡ ፕሬዚዳንት ኦባማ የስልክ ግንኙነትን ጠልፈዋል ሲሉ ተናግረዋል። ይህም የሆነው በትራምፕ ሕንፃ ዋና ጽህፈት ቤታቸው እንደነበር አዲሱ ፕሬዚዳንት ገልጸዋል። የቀድሞ የደህንነት መስሪያ ቤቱ ኃላፊ ጄምስ ክላፐር የትራምፕ የስልክ ግንኙነቶችን ለመጥለፍና በእጩነታቸው ጊዜም ሆነ ከተመረጡ በኋላ ምርመራ አልተደረገም ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሰኞ እለት አዲስ የጉዞ እገዳ የሚጥል ፕሬዚዳንታዊ ትዕዛዝ እንደሚፈርሙ ይጠበቃል። ከዚህ ቀደም ከሰባት የሚበዙ ሙስሊሞች ከሚኖሩባቸው ሀገሮች የመጡ ሰዎች ላይ የጣሉት የጉዞ እገዳ በፍርድ ቤት ውድቅ እንደሆነባቸው ይታወሳል። የአሶሽየትድ የዜና ምንጭ አዲሱ እገዳ የኢራቅ ዜጎችን እንደማይመለከት ዘግቧል። በስተመጨረሻም መጨረሻም በኢራቅ በዩናይትድ ስቴትስ የሚታገዘው የሀገሪቱ ጦር የሞሱል ከተማ ሙሉ በሙሉ ከእስላማዊ መንግሥት ነኝ ከሚለው ቡድን ነጻ ለማድረግ ጥቃት ጀምሯል። ዜናው አበቃ። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብረናችሁ የቆየነው ነው ጽዮን ግርማና ሶሎሞን አባተንን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።